የዩናይትድ ስቴትስ ከፍተኛ ዲፕሎማትና አምባሳደር ዴቪድ ሺን የአካባቢውን ሀገራት ፖለቲካ በጥብቅ ይከታተላሉ። በኤርትራ ላይ ስለተጣለው ማዕቀብ አንድምታ ለዶቸ በለ ገልጸዋል። የተባበሩት መንግስታት ድርጅት የተጣለው የጦር መሳሪያ ማዕቀብን እንዲራዘም መወሰኑን አውቃለሁ። እንዲህ አይነቱ ውሳኔ መተላለፍ ያለበት በትክክለኛ ማስረጃ ላይ ተመስርቶ መሆን ነበረበት። ለክርክር ከቀረቡት ጉዳዮች አንዱ ሀገሪቷ በሶማሊያ የሚንቀሳቀሰውን አልሸባብ የተሰኘ ቡድን ትረዳለች የሚል ነው። ይሁን እንጂ ይህንን ቡድን ኤርትራ ስለመርዳቷ የሚገልጽ አንድም ማስረጃ አልተገኘም። ስለዚህ ውሳኔው ተጨባጭ ማስረጃን ያገናዘበ አይደለም። አንድ ነገር ደግሞ ማስረጃ ካልተገኘበት አሉባልታ ነው። ስለዚህ ውሳኔው ትርጉም አልባ እንደሆነ ይሰማኛል። የመንግስታቱ ድርጅት በኤርትራ ላይ የጦር መሳሪያ ማዕቀብን ለማራዘም በመጀመሪያ አሳሳቢ የሆነውን ጉዳይ በግልጽ ለማብራራትም ይቸገራል። አምባሳደር ዴቪድ ሺን በቀጠለው ማብራሪያቸው እንዲህ ይላሉ። ይህንን ስል ላለፉት ዓመታት የተጣለው ማዕቀብ ካመጣው መፍትሄ ይልቅ አካባቢውን ውጥረት ውስጥ ነው የከተተው። ዋናው አሳሳቢ ጉዳይ በአካባቢው የፖለቲካ መረጋጋት በምስራቅ አፍሪካና በመላው የአፍሪካው ቀንድ አካባቢ እንዲኖር ማድረግ ያስፈልጋል። ይህም በአካባቢው አሸባሪዎች አቅም እንዳይኖራቸውም ያደርጋል። የአካባቢው ችግር ዘርፈ ብዙ ሆኖ ሳለ አላስፈላጊ ውጥረት ውስጥ የሚከትነው በኤርትራ ላይ የተላለፈው ውሳኔ። የአካባቢውን ሀገራት ውጥረት ለማርገብ የፖለቲካ ውሳኔና ቁርጠኝነት ያስፈልጋል። ይህ ከሆነ ነው ሰብአዊ ቀውስም ለማስቀረት ከድርቅና ረሃብ ጋር መታገል የሚቻለው። የማህበራዊ ሳይንስ ባለሙያው ዶክተር እስማኤል ጎርሴ የአካባቢውን ሀገራት ጂኦፖለቲክስና እምነት ያጠኑ ናቸው። የአካባቢውን ጂኦ ፖለቲካም ይከታተላሉ። ለዶቸ ቨለ በሰጡት አስተያየት የጸጥታው ምክር ቤት አባላት ራሳቸው ውሳኔውን ምን ያህል ያከብሩታል? የሚል ጥያቄ ያነሳሉ። መቀብ በኤርትሪያ ላይ ቢጣል አሁንም እኮ በራሽያ በሌሎቹ አገሮች መሳሪያ ቀጥታ ወደ ኤርትሪያ እየገባ ነው። ለምሳሌ ይሄንን ነገር የሚያጠና አሉ ኢንዱስትሪ ነው እና እነሱ ካጠኑት በኋላ ነው ግን እንደምታውቀው እዛ አካባቢ በተለይ ይሄ ቀንድ አፍሪካ የሚባለው ቦታ የጦርነት ኖ ሜዳ ነው ለማለት ይቻላል። ኢቨን ኢጅፕት እዛ ይሄዳል፣ ሳውዲ አረቢያ፣ ቃደር ሁሉም የሚፈታተኑበት ቦታ ሆኗል ለማለት ይቻላል። እና ምንም እንኳን በተባበሩት መንግስታት ድርጅት ይሄንን አይነት ኖ ሬዞሉሽን ከዚህ በፊት የነበረ ነው ግን ይሄ ነገር ሌሎቹ እዛ ውስጥ ያሉት አገሮች አሁንም ምን ያህል ያከብሩታል። አሁን ለምሳሌ በዚህ መጨረሻ ላይ የተደረገው ምርጫ ላይ ሲነጋገሩ አቃቡንዴስ አይነሳ ወይ ይነሳ እያሉ አስራ አንድ አገሮች ናቸው የደገፉት እንዳይነሳ አራቱ ደግሞ ድምጽ ታቅቦ ነው ያደረጉት ማለት ነው። እነሱ ከአራቱ ዝም ካሉት ሀገሮች በጣም ይገርመው አንደኛው ቦሊቪያ ነች፣ ሁለተኛው ቻይና፣ ሶስተኛው ኢጂፕት፣ አራተኛ ደግሞ ራሽያ ነው። ኤርትሪያ ምንድነው ያለችው? ይሄ ነገር ትክክል አይደለም። ለስንት አመት ነው ይሄ ነገር በጣም ያስቸገረን ይሄ ነገር ማቀቡ እንዲነሳልን ነው የምንፈልገው ምንም አይነት ይሄ የሚያወሩት በጠቅላላ ውሸት ነው በማለት ገልጿል። ዶክተር እስማኤል ለዶቸበለ ራዲዮ ዘገባ። መክበብ ሸዋነኝ ከዋሽንግተን ዲሲ